የዲደብልዩ ዜና እንደምናመሻችሁ፣ በመጀመሪያም ዋና ዋና ዜናዎቹ ኦሮሚያ ክልል ውስጥ የወረዳ ባለስልጣናትን ጨምሮ 48 ሰዎች የተገደሉበትን ጥቃት እየመረመረ መሆኑን የኢትዮጵያ የሰብአዊ መብቶች ኮሚሽን ኢሰመኮ አስታወቀ። የባህር ዳር ከተማ አስተዳደር በእገታና በዘረፋ ተሰማርተው ነበር ያላቸውን ከ129 በላይ ተጠርጣሪዎች በቁጥጥር ስር መዋሉን ገለጠ። የጀርመን የፋይናንስ ሚኒስትር ከስልጣናቸው መነሳታቸውን ተከትሎ የሀገሪቱ ጥምር መንግስት ቀውስ ውስጥ ገብቷል። ተቃዋሚዎች አስቸኳይ ምርጫ እንዲካሄድ ግፊት እያደረጉ ነው። ፕሬዚደንት ፍራንክ ቫልተር ሽታይን ማየር በበኩላቸው የጥምረት መንግስቱ ለገባበት ቀውስ መፍትሄ ለማምጣት ኃላፊነት የተሞላበት አካሄድ እንዲኖር ፖለቲከኞቹን አሳስበዋል። ተሰናባቹ የአሜሪካን ፕሬዚደንት ጆ ባይደን ዛሬ ለሀገሪቱ ህዝብ ንግግር እንደሚያደርጉ ይጠበቃል። ዜናው በዝርዝር ኦሮሚያ ክልል ውስጥ የወረዳ ባለስልጣናትን ጨምሮ አርባ ስምንት ሰዎች የተገደሉበትን ጥቃት እየመረመረ መሆኑን የኢትዮጵያ የሰብአዊ መብቶች ኮሚሽን ኢሰመኮ ዛሬ አስታወቀ። ድርጊቱ ባለፈው ሳምንት ሰሜን ሸዋ ውስጥ የተፈጸመው መንግስት አሸባሪ ብሎ በፈረጀው ታጣቂ ቡድን የኦሮሞ ነጻነት ሰራዊት ኦነሰ መሆኑን ኮሚሽኑ ይፋ ማድረጉን አዣንስ ፍራንስ ፕሬስ ዘግቧል። የአካባቢው የኢሰመኮ ጽፈት ቤት ኃላፊም ጥቃቱ በተፈጸመበት ስፍራ ሁኔታዎች አሁንም በቋፍ መሆናቸውን መግለጻቸውንም ጠቅሷል። ኃላፊውም አክለውም ከተገደሉት ሌላ ቁጥራቸው በውል ያልተገለጸ በርከት ያሉ ሰዎች መታገታቸውንም ገልጸዋል። ይህ በእንዲህ እንዳለም በክልሉ ሰሜን ሸዋ ዞን ሰሞኑን ዳግም ባገረሸው የሰላም መደፍረስ ምክንያት የአካባቢው ነዋሪዎች ስጋት እንደገባቸው ለዶች በለ ተናግረዋል። የኦሮሚያ ክልል ከጎርጎሮሳዊ 2018 ዓ ም አንስቶ በኦነሰ እንቅስቃሴ ህዝባዊ ዓመፅ ውስጥ እንደምትገኝ የዜና ወኪሉ አመልክቷል። መንግስት በኦሮሚያ ክልል ለሚፈጸሙ ግድያዎችም ሆኑ እገታዎች ኦነሰን ተጠያቂ ያደርጋል። ቡድኑ በበኩሉ በተደጋጋሚ የሚቀርቡበትን መሰል ክሶች ውድቅ አድርጓል። የባህር ዳር ከተማ አስተዳደር በእገታና በዘረፋ ተሰማርተው ነበር ያላቸውን ከ129 በላይ ተጠርጣሪዎች በቁጥጥር ስር መዋሉን አስታወቀ። አስተዳደሩ 17 የሚሆኑ በመሬት ወረራ ላይ ተሰማርተው ነበር ያላቸውን ግለሰቦችም ይዟል። የባህር ዳር ከተማ አስተዳደር የሰላምና ጸጥታ መምሪያ ኃላፊ አቶ ጌትነት አናጋው ከከተማ አስተዳደሩ ፖሊስ መምሪያ ጋር በጋራ በሰጡት መግለጫ በከተማዋ ተደራጅተው ሰው በማገት በማስፈራራትና በመዝረፍ የተጠረጠሩ 121 ሰዎች በፖሊስ ተይዘው ምርመራ እየተካሄደ ነው ብለዋል። በተለይ ለህግ የሚቀርቡትን ወደ ህግ በማቅረብ ወደ 121 ያክል አጋች ዘራፊ ውድን በዚህ ከተማ ውስጥ ተይዘው ለህግ እንዲቀርብ ተደርጓል። እስከ ዛሬ ድረስ ማለት ነው። ይህን እያደረግነው ህዝቡ ወይም ያጋሽ ታጋሽ ቡድን አጋሽ ቡድን ስርዓትን ለማስያዝ በተደረገው መግባባት አሁን ላይ ያየ ያለውን ይህን ችግር ለመፍታትም ሰፊ ውይይት ተደርጓል። የከተማው ፖሊስ መምሪያ ኃላፊ ኮማንደር ዋለሊን ቢምረው በበኩላቸው በተለያዩ የከተማው ክፍሎች በዚህ በጀት ዓመት ብቻ ከአርባ በላይ የቦምብ ፍንዳታዎች መመዝገባቸውን ተናግረዋል። እዚህ በጀት ዓመትም በዛኛው በጀት ዓመትም የተፈጸሙ እገታም የፍንዳታም የግድያ ወንጀሎችም አሉ። በፍንዳታ ከሶስት በላይ ሰዎች የሞቱበት ሁኔታ አለ። ከአስር በላይ የቆሰሉበት ሁኔታ አለ እዚህ ከተማ ላይ ይሄ እንግዲህ ጸጥታ ኃይሉ ሳይጨምር ነው። በተለይ ህዝብ በሚሰበሰብባቸው መዝናኛ ቦታዎች፣ ጃምቦ ቤቶች፣ ግሮሰቦች በሚፈነደው ፍንዳታ ፍንጠጣሪ ብዙ ሊኖር ይችላል። እገታም አኳያ እኛ ጋር መጡ ያመለከተውን ነው እኛ እየገለጽ ያለ ነው። እኛ ከደረሰን አንጻር ግን በዛኛው በጀት ዓመት ከአስራ አምስት በላይ እገቶች ነበሩን። በዚህኛውም ወደ አምስት የሚደርሱ አሉ። ተጠርጣሪዎችን ይዞ ለህግ ማቅረብ ስራ እየሰራ ያለንበት ሁኔታ አለ ናቸው ፍንዳቶች በዛ ይላሉ። በነገራችን ላይ በዚህ በጀት ዓመት ብቻ እንኳ ከአርባ በላይ ፍንዳቶች ተከስተዋል እዚህ ከተማ ከህብረተሰቡ ጋር በተደረጉ ውይይቶች እና መግባባቶች በርካታ አጋቾች በቁጥጥር ስር መዋላቸውን በማመልከትም ችግሩ አሁን ቀደም ሲል ከነበረው እየቀነሰ እንደሆነ ጠቁመዋል። አንድ የባህር ዳር ከተማ ነዋሪ በበኩላቸው አሁንም ችግሩ ሙሉ በሙሉ ተቃሏል እንደማይባል ነው የተናገሩት። እሳቸው እንደሚሉትም ከነበረው ስጋት ጋር ሲነጻጸር የእገታ ወንጀል በተወሰነ ደረጃ ቀንሷል። የጀርመን የፋይናንስ ሚኒስትር ከስልጣናቸው መነሳታቸውን ተከትሎ የሀገሪቱ ጥምር መንግስት ቀውስ ውስጥ ገብቷል። ተቃዋሚ ፓርቲዎችም የመራሄ መንግስት ኦላፍ ሾልስ አስተዳደር በአስቸኳይ ምርጫ እንዲያካሂድ ግፊት እያደረጉ ነው። ምክር ቤቱም የመተማመኛ ድምፅ እንዲሰጥ ጠይቀዋል። ጥምር መንግስቱ ትናንት ማምሻውን ባካሄደው አጣዳፊ ስብሰባ ላይ የነጻ ዲሞክራት ፓርቲው የፋይናንስ ሚኒስትር ክርስቲያን ሊንድነር አዲስ ምርጫ እንዲካሄድ ጠየቁ ሐሳባቸውን የተቃወሙት ሾልስ ወዲያው ከስልጣን አሰናበቷቸው። ውሳኔያቸውን ተከትሎም ሀገሪቱን የሚያስተዳድረው የሶስቱ ማለትም የሶሻል ዲሞክራት፣ የነጻ ዲሞክራትና የአረንጓዴ ፓርቲ ጥምር መንግስት ችግር ውስጥ መግባቱ ነው የተነገረው። የጀርመን ፕሬዚደንት ፍራንክ ቫልተር ሽታይንማየር የጥምር መንግስቱ ለገባበት ቀውስ መፍትሄ ለማምጣት ኃላፊነት የተሞላበት አካሄድ እንዲኖር ፖለቲከኞቹን አሳስበዋል። Es ist nicht die Zeit für Taktik und Schermützel. Ahon, Gisio je Taktik naggeteile, Gisio je Miknatawinet na, je Halafinetna von allen. Yandandandu, Halafinet Jostalviet abbegallo, Walafinetlajalu, Jägert amen Tagdarot und demiko, Mut Hagrachin Hagrachen, Jetragabesuanena, Akemelom, Gistefaligalic. Und eine ይህ በእንዲህ እንዳለም ፕሬዚደንት ሽታይንማየር በሾልስ ጥምር መንግስት ካቢኔ ውስጥ ለነበሩት ሶስት የነጻ ዲሞክራት ፓርቲ ሚኒስትሮችም የስንብት ደብዳቤ ሰጥተዋል። የፋይናንስ ሚኒስትሩን ጨምሮ፣ የፍትህ ሚኒስትሩ ማርኮ ቡሽማን እንዲሁም የትምህርት ሚኒስትሯ ቤቲና ሽታርክ ቫትሲንገር ተሰናብተዋል። የሾልስ የኢኮኖሚ አማካሪ የነበሩት ዮርግ ኩኪስ የፋይናንስ ሚኒስትር ሆነው ተሰይመዋል። ሶስት ፓርቲዎች የመሰረቱት የጀርመን ጥምር መንግስት ያለፉትን ሶስት አመታት በበርካታ ፈተናዎች ታጅቦ ዘልቋል። አድማጮች የምትከታተሉት የዶች ቨለ ዲደብሊውን ዜና ነው። በደቡባዊ ሊባኖስ ሲዶን ከተማ ላይ እስራኤል በአየር ባካሄደችው ጥቃት ቢያንስ ሶስት ሲገደሉ በርካቶች መጎዳታቸውን የሊባኖስ ጦር ዛሬ አስታወቀ። በጥቃቱ የተባበሩት መንግስታት ድርጅት የሰላም አስከባሪዎችም መጎዳታቸው ተገልጿል። የሊባኖስ ጦር በአንድ መስመር በሰጠው መግለጫ ጥቃቱ የመኪና መፈተሻ ጣቢያ ላይ ያነጣጠረ እንደነበር ማመልከቱን የጀርመን የዜና ወኪል ዲፒኤ ዘግቧል። በስፍራው ተሽከርካሪ ውስጥ የነበሩ ሶስት የሊባኖስ ዜጎች መገደላቸውን፣ ሌሎች ሶስት የሊባኖስ ወታደሮችም ለሰላም ማስከበር ከተሰማሩ ከማሌዥያ ወታደሮች ጋር መጎዳታቸውን ጦሩ አመልክቷል። የእስራኤል ጦር ሲዶን ላይ የተፈጸመውን ጥቃት አረጋግጦ ሰላም አስከባሪዎች ስለመጎዳታቸው እንደሚያጣራ መግለጹን ዘገባው አመልክቷል። የጥቃቱ ዓላማ ሲቪሎችና ሰላም አስከባሪዎችን መጉዳት አይደለም ማለቱ ተገልጿል። ተሰናባቹ የአሜሪካን ፕሬዚደንት ጆ ባይደን ዛሬ ለሀገሪቱ ሕዝብ ንግግር እንደሚያደርጉ ይጠበቃል። በፕሬዚዳንታዊ ምርጫው ድል የቀናቸው ዶናልድ ትራምፕ በቀጣይ አብሯቸው አሜሪካንን የሚመሩ ባለስልጣንን ለመምረጥ እየሰሩ ነው በሚባልበት በዚህ ሰዓት ባይደን እየተቆጩም ቢሆን ሰላማዊ የስልጣን ሽግግር ለማድረግ ቃል የሚገቡበት ንግግርን ለማድረግ መዘጋጀታቸውን አሶሲየትድ ፕሬስ ከዋሽንግተን ዘግቧል። በእድሜያቸው መግፋት ምክንያት ለምርጫው ብቁ አይደሉም በሚል ወደ ጎን የተገፉት የ81 ዓመቱ ተሰናባቹ ፕሬዚደንት የእሳቸውን የእጩነት ስፍራ ለምክትላቸው ካማላ ሃሪስ ባይቀናቸውም አሳልፈው ለመስጠት ተገደዋል። የምርጫው ውጤት ይፋ ከሆነ በኋላም ባይደን ትናንትና ሆኑ ከትራምፕ ጋር በስልክ የተነጋገሩ ሲሆን፣ ሰላማዊ የስልጣን ሽግግር እንዲኖር እንደሚሰሩ ቃል መግባታቸውን ዋይት ሀውስ አመልክቷል። ባይደን በዋሽንግተን ሰዓት አቆጣጠር ከቀኑ አምስት ሰዓት ላይ በሮዝ ጋርደን ለመላው የአሜሪካውያን ንግግር እንደሚያደርጉ ይጠበቃል። ይህ ዶቼ ቬለ ነው። ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ ላሰማችሁ። ኦሮሚያ ክልል ውስጥ የወረዳ ባለስልጣናትን ጨምሮ አርባ ስምንት ሰዎች የተገደሉበትን ጥቃት እየመረመረ መሆኑን የኢትዮጵያ የሰብአዊ መብቶች ኮሚሽን ኢሰመኮ አስታወቀ። የባህር ዳር ከተማ አስተዳደር በእገታና በዘረፋ ተሰማርተው ነበር ያላቸውን ከመቶ ሀያ ዘጠኝ በላይ ተጠርጣሪዎች በቁጥጥር ስር መዋሉን ገለጸ። የጀርመን የፋይናንስ ሚኒስትር ከስልጣናቸው መነሳታቸውን ተከትሎ የሀገሪቱ ጥምር መንግስት ቀውስ ውስጥ ገብቷል። ተቃዋሚዎች አስቸኳይ ምርጫ እንዲካሄድ ግፊት እያደረጉ ነው። ፕሬዝዳንት ፍራንክ ቫልተር ሽታይን ማየር በበኩላቸው የጥምር መንግስቱ ለገባበት ቀውስ መፍትሄ ለማምጣት ኃላፊነት የተሞላበት አካሄድ እንዲኖር ፖለቲከኞቹን አሳስበዋል። ተሰናባቹ የአሜሪካን ፕሬዝዳንት ጆ ባይደን ዛሬ ለሀገሪቱ ሕዝብ ንግግር እንደሚያደርጉ ይጠበቃል። ዜናው አበቃ።